የገዢው ፓርቲና መንግስት ለመደራደር የወሰኑት ከፍርሃትና ከውጭ ሀይሎች ጫና በመነጨ ምክንያት አለመሆኑን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሰሞኑን ለፓርላማ አባላት ተናግረዋል። አንዳንድ ተቃዋሚዎች ከዚህ አንጻር ያላቸው አረዳድ የተሳሳተ መሆኑንም ገልጸዋል። የውጭ ሀይል የሚል አገላለጽ አለመጠቀማቸውን የተናገሩ ተቃዋሚዎች በበኩላቸው መንግስትና ገዢው ፓርቲ ለመደራደር የወሰኑት በህዝቡ ጫና እንደሆነ ግልጽ አድርገዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። አደባባይ የወጣው በፓርላማም የተነገረው ገዢው ፓርቲና ሀያ አንድ ተቃዋሚ ፓርቲዎች እያካሄዱት ባለው የቅድመ ድርድር ውይይት ያከራከረው ሀሳብ ነው። የመንግስታቸውን የስድስት ወራት ያፈጻጸም ሪፖርት ሰሞኑን ለፓርላማ ያቀረቡት ጠቅላይ ሚኒስትር ኃይለማርያም ደሳለኝም ጉዳዩን የሪፖርቱ አካል አድርገዋል። አንዳንድ ተቃዋሚዎች በቅድመ ድርድር ውይይቱ ላይ ያንጸባረቁት አቋም እየተሳሳተ መሆኑን ነው ጠቅላይ ሚኒስትሩ የገለጹት። ገዥው ፓርቲ ኢህአዴግና መንግስት ወደ ድርድር የመጡበትን ምክንያት በተመለከተ ከአንዳንድ አካላት የሚሰነዘሩ እየተሳሳቱ አስተያየቶች ሂደቱን ሊያደናቅፉት ይችላሉ የሚል ግምት አሳድሮብኛል ብለዋል። እናም ለመደራደር የወሰኑት በተቃዋሚዎች እየተገለጸ ባለው ምክንያት እንዳልሆነ አብራርተዋል። አንዳንዶች መሪው ፓርቲና መንግስት ወደዚህ ዳያሎግ ለመግባት የወሰኑት ከፍርሃት የመነጨ እንደሆነ ሲያቀርቡ፣ ሌሎቹ ደግሞ የውጭ ኃይሎች ገፍቷቸው ነው የገቡበት የሚል የተዛባ አመለካከት ያንጸባርቃሉ። ሁለቱም ሀሳቦች በመሠረቱ የተሳሳቱ መሆናቸውን አስምሬ በመግለጽ የእኛ መነሻ ግን በጥልቀት የመታደስ እንቅስቃሴ ካተኮረባቸው ጉዳዮች አንዱ የዴሞክራሲ ስርዓት ግንባታ ጉዳይ በመሆኑና የመደብለ ፓርቲ ዴሞክራሲ ግንባታ ደግሞ የፓርቲዎችን ተቀራርቦ በሚያስማማቸው ጉዳዮች አብሮ በመስራት ምህዳሩ እንዲሰፋ ለማድረግና ባልተስማሙባቸው ጉዳዮች ደግሞ ዳኛ ለሆነው ህዝባችን እንዲፈርደው ለመተው ነው። በማያስማሙን ጉዳዮች ላይ በጫና ምንም ነገር የማንፈጽም መሆናችንን ዓለም ያውቀዋል ሲሉም ጠቅላይ ሚኒስትሩ ተናግረዋል። የተቃዋሚ ፓርቲዎች ሀሳብ ግን ከዚህ የተለየ ነው። ለሃያ አንድ አገር አቀፍ ፓርቲዎች ደብዳቤ የጻፈውና አሁን በሂደት ላይ ላለው ድርድር ተነሳሽነቱን የወሰደው ኢህአዴግ መሆኑን ያምናሉ። ይህንን ያደረገው ግን ከህዝቡ በመጣ ግፊት እንደሆነ ነው የሚናገሩት። የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ የስራ አስፈጻሚ ኮሚቴ አባል አቶ ዋሲሁን ተስፋዬ ይህንኑን ያንጸባረቁት ኢህአዴግ ሁልጊዜ የሆነች ነገር መስጠትም ወደ ድርድርም መምጣት የሚፈልገው ጫናዎች እየበረቱ ሲመጡ ነው እና ይህም የዛ ውጤት ነው። ባለፈው አንድ ዓመት የተካሄደው እንቅስቃሴ ውጤት ነው ይህን ድርድር ያመጣው የሚል እምነት ነው ያለን። እሳቸው ግን ያሉት፣ ተቃዋሚዎቹ እኛ ልክ በውጭ ኃይሎች ጫና እና በፍርሃት እንደመጣን አርገው ነው እየተረዱት ያሉት። የውጭ ኃይልም ሆነ በጫና በፍራቻ የሚል አመለካከት የለንም። በዋናነት ለዚህ ድርድር ዋናው ምክንያት የሆነው ባለፈው አንድ ዓመት በሀገሪቱ ላይ ህብረተሰቡ ያሳደረው ጫና ነው የሚል እምነት ነው ያለን። በአገሪቱ የተካሄደውን የተቃውሞ እንቅስቃሴ ተከትሎ የካቢኔ ሹምሽር ጭምር መደረጉን ያስታወሱት የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ በበኩላቸው ድርድሩም የዚያ የህዝብ እንቅስቃሴ ውጤት መሆኑን አስረድተዋል። ከውጭ የመጡ ኢትዮጵያውያንም የሽምግልና ስራ ለመስራት ሲንቀሳቀሱ እንደነበር አብራርተዋል። ይሄ ነገር አደገኛ ነው። መንግስትና ሕዝብ መነጋገር አለበት ብለው አስበው ከመስከረም ጀምሮ እኔ እስከማቀው ደብዳቤ ሁሉ እየጻፉ መጥተዋል። ኢህአዴግም ላይ ሄደዋል። በፓርቲዎች በኩል ሄደዋል ሲባል ሄደው ተነጋገሩ። ከፓርቲዎች ጋር አናግረውናል እኛ ደማ በደብዳቤ ሁሉ ፓርቲዎችን ማያድን፣ መድረክን፣ ሰማያዊንና ኢዴፓን መርጠው እነዚህ አራት ፓርቲዎች ከመንግስት ጋር ወይም ከገዢው ፓርቲ ጋር መደራደርና ነገሮችን ማስተካከል አለባቸው ብለው ለአራት ለአምስት ወራት ሲሞክሩ ነበር። ከዛ በኋላ እንዲሁም የሚገርምህ አንደኛው አንደኛው የሽማግሌ ቡድን ለህዳር 16 የአፍሪካ ህብረት አዳራሽ ጥሪ ሁሉ አስተላልፈዋል። ከዚያ በኮማንድ ፖስት ትዕዛዝ ተቋረጠ። ሰዎችም ጠቅላይ ሚኒስትሩና ሌሎች የገዢው ፓርቲ ባለስልጣናት ግን የተቃዋሚዎቹ ማብራሪያ ከመነሻውም የተሳሳተ መሆኑን ያስረዳሉ። በቅድመ ድርድር ውይይቱ ላይ የተናገሩት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ይህንኑ ያንጸባረቁት ኢህአዴግ ከመሰረታዊ መርሁ ነው የሚነሳው። የኢህአዴግ ፕሮግራም ዛሬ ልንፈልግ ሰው ልንሰጣችሁ እንችላለን። ኢህአዴግ ፕሮግራም የሚለው መልቲፓርቲ ስርዓት መገንባት ለኢህአዴግ የመስዋዕቱ ዋና ማዕከል ነው። ሁለት ሺ ሁለት ምርጫ ከተጠናቀቀ በኋላ ኢህአዴግ በዝርዝር ገምግሞ እዚህ ሀገር ላይ ዴሞክራሲ ስርዓትን ለመገንባት የተካኪ ፓርቲ ስርዓት መፈጠር አለበት የሚለው ሲሪየስ ሊወሰዱ አጀንዳ ነው። የአሁኑት አዲሷችንም ለምን ይህን ማስፈጸም አቃተን የሚል እንጂ የሆነ ሰው የቤቱ እየሄደ እኔ አናገርኩ ክልን ያናገርኩ እናንተን አናገርኩ ያለው መቶ ክል ክልን ያናገር ያለው ብሎ ሊሆን ይችላል። ግን የነዚያ ሰዎች አቋም ስለ አይደለ፣ በዚህ ባንሄድ ጥሩ ይሆናል። ሁለተኛ እንዲወሰድ የምንፈልገው እኛ ተጣልተን እየታረቀን አደለንም ከእናንተ ጋር ወይ ደግሞ ስልጣን ለመጋራት እያሰብን አደለንም። እያሰብን ያለ ነው ዲሞክራሲያዊ ስርአቱን ወደፊት ለማስኬድ፣ የፖለቲካ ምህዳሩን ይበልጥ ለማስፋት እናንተ ፓርቲዎች ብቻ ሳትሆኑ አዳዲስ ፓርቲዎችም ኢቮልቭ እንዲያደረጉ መንገድ ያሻከሩ ጉዳዮች ካሉ ለመጥረግ ነው። ይሄን አድርገን እዚህ ሀገር ላይ እውነተኛ የመልቲ ፓርቲ ስርዓት እንድንቀሳቀስ ለማድረግ ነው። ስለዚህ አደራዳሪ አሁን ከማናችንም ተቀብሎ ለማናችንም የሚሰጠው ነገር የለም። እናም ገዢው ፓርቲና መንግስት በአንድ በኩል፣ ተቃዋሚዎች ደግሞ በሌላ በኩል በድርድሩ አጀማመር ላይ የየራሳቸውን ግምገማና አስተያየት እንደያዙ ቀጥለዋል። ኢህአዴግና ሀያ አንዱ አገር አቀፍ ፓርቲዎች ለቅድመ ድርድር ውይይት በድጋሚ የሚገናኙት የፊታችን መጋቢት ሀያ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።